የዶክተር አቢይ አህመድ የኢህአደግ ሊቀመንበር ሆኖ መመረጥ ብሎም መጪው የሀገሪቱ ጠቅላይ ሚኒስትር መሆን በተቃዋሚዎች ዘንድ ምን አይነት ስሜት አፈጥሮ ይሆን? በሀገሪቱ መጪ ጣስ ምን አይነት አንደምታ ይኖረዋል? በትናንቱ ምሽት በጀመርናቸው ውይይቶች በውጭ ሀገር ከሚገኙ ተቃዋሚ ቡድኖች የሁለቱን አመራር አዋይተናል። የአርበኞች ግንባር ሊቀመንበሩ ዶክተር ብርሃኑ ነጋ እና የኦሮሞ ዲሞክራሲያዊ ግንባር የውጭ ግንኙነት ኃላፊው ዶክተር ሐሰን ሁሴን ናቸው እንግዶቻችን። አሉላ ከበደ ነው ያዋያቸው። እንግዶች አመሰግናለሁ ሁለታችሁንም። ዶክተር ብርሃኑ ከርሶል ጀምር። ዜናውን ከሰማችሁበት ሁኔታ እንደርደር። በምን መልኩ ተከታተላችሁ? ምን አይነት ስሜት ተሳሳደረበት? ዶክተር ብርሃኑ በጣም አመሰግናለሁ አሉላ፣ ስለ ግብዣው። ወሬው እንደሰማው የመጀመሪያው ጥያቄ በላቴ የመጣው ይሄ ነገር የአገሪቱን ወደፊት ሁኔታ በሚመለከት ከዚህ በፊት እንደተለመደው ወያኔ በሴራ የሚያደርገው ከፊት አንድ ሰው አስቀምጦ ከኋላ ሳፍፎ የሚሆን ሌላ አስቀምጦ ከዚህ በፊት ሲሄድበት የነበረውን ለመሄድ ነው የሚለውን ጥያቄ ለመመለስ በቂ መረጃ ስላልነበረኝ የነበረኝ ስሜት ተስፋ አለኝ። በቂ ውይይት ተደርጎበትና ሀገሪቱን ወደ ተረጋጋ ጫ መውሰድ አለብን የሚል ክርክር ተደርጎ ለውጥ የሚፈልገው ሀይል አሸናፊ ሆኖ ነው ብዬ ተስፋ እያደረግኩ ግን ዝርዝሩን እስከማውቅ ድረስ ምንም አይነት ድምዳሜ ላይ ላለመድረስ ወስኝ የነበረ የተቀበልኩት ጥሩ ገጽታው ይታየኛል። ያ ጥሩ ገጽታ ግን ሊሆን የሚችለው በእርግጥም ቤር ደረጃ እንደ ድርጅት በኢህአዴግ ውስጥ ለውጥ የሚፈልጉ ሀይሎች ኢቨን ህወሀት ውስጥ ያሉትንም ሰዎች ጨምሮ እስካሁን አገሪቱ ስትሄድበት ሄድበት የነበረው ሁኔታ የሚያስኬድ አይደለም በዚህ ደግሞ ከቀጠልን አገሪቱን ወደ ከፍተኛ ቀውስ ልንከጣት እንችላለን እና እዛ ከመሄድ የለውጥ አቅጣጫ መሄድ እንችላለን ብሎ የሚ ሀይል አሸንፎ የወጣበት የዛ ውጤት ነው ብዬ ተስፋ እያደረግኩ ነው። መልካም። በድርጅታቸው መግለጫ ጭምር የወጡትን ጨምረን በተጨባጭ የሚታዩና ምናልባትም ከሚነሱ ጥያቄዎች ጋር የሚዛመዱትን እናነሳሳለን። ዶክተር ሀሰን ወደ እርሶ ልሻገር። ድርጅቶ፣ ኦሮሞ ዴሞክራሲያዊ ግንባርም በተመሳሳይ መግለጫ አውጥቷል። የዶክተር አብይን ለዚህ ኃላፊነት መብቃት በመልካም ዜናነት መቀበላቸውን ይገልጽና ዝርዝሮችን ያነሳል። እርሶስ ዶክተር ሀሰን እንደ ዶክተር ብርሃኑ ሁሉ እስቲ እንደ ግለሰብ ፖለቲካ ውስጥ ሚና እንዳለው ወይንም እንደ ፖለቲካ ተዋናይ እንዴት ተቀበሉት ዜናው? ነው ከሁሉ አስቀድሜ ለማስረገጥ የምፈልገው ባለፉት ሶስት ዓመታት መላው ኦሮሚያ በለውጥ ማህበር ሲናጥ ነበር። ይሄ የህዝብ እንብተኝነት ግንጭ ተነስቶ ኦሮሚያን ሙሉ በሙሉ በማዳረስ ከዛም ተሻግሮ ጎንደር፣ ባህር ዳር እንዲሁም ኮንሶና ሌሎች ኢትዮጵያን ብዙ አካባቢዎች ያዳረሰ ህዝባዊ ትግል ቀስ በቀስ ሁሉን አፈና ግድያዎችን ተቋቁሞ የዛሬ አመት በኦፒዲዮ ውስጥ ትልቅ የለውጥ ብስራት ፈጠረ። አዳዲስ መሪዎች እንዲወለዱ አደረገ። ዶክተር አብይም ይሄ የኦሮሞ የህዝብ እንብትኝነት አምጦ የወለዱ የለውጥ ልጅ አድርጌ ወስደዋለሁ። እንግዲህ በዚህ በሶስቱ አመታት ውጭ የሆነን ለምንመለከተው ይሄ አብዮት ይቀለበሳል ወይስ ከግብ ይደርሳል ፍራቻም እንደነበረ ይታወቃል። ኢህአዴግም ስብሰባ በመራዘሙ የተነሳ ጭቅጭቆችም እንደተነሱ ሽክሹክታ ስለሚሰማ ምን አይነት ለውጥ ይዘው ይነሳል የሚል ስጋቶች እንደነበሩ ለማስታወስ ፈልጋለሁ። በመጨረሻ ላይ የኦሮሞ ዴሞክራሲያዊ ድርጅት ኦፒዲዮ ህዝቡን ቃል በገባው መሰረት የለውጥ አጀንዳውን ለማራመድ የራሱን ተወካይ የኢህአዴግ ሊቀመንበር አድርጎ ማስመረጡ በጣም ታሪካዊ ይመስለኛል። በሌላ በኩል ደግሞ መዘንጋት የሌለበት በኢትዮጵያ ታሪክ እኔ ኦሮሞ ነኝ የሚል ሰው ቋንቋ የሚናገር፣ ባህሉን የሚያከብር፣ የኦሮሞን ህዝብ በደል የሚናገር እና ከዛም ተሻግሮ በኢትዮጵያ ውስጥ መሰረታዊ ዴሞክራሲያዊ ለውጥ እንዲመጣ የሚፈልግ ሰው ስልጣን መጨበጡ ለብዙ ሰው ደስታ እንደሚሆን ግልጽ ነው። ለእኔም ትልቅ ደስታ ነው። ብዙ ተግዳሮቶች አሉት። መልካም የለውጡን አዝማሚያዎች ምን አይነት ለውጥ እስከሚለው ድረስ በተናጥል ጥያቄዎች ውስጥ እንድትመልሱ ድል ሰጣለሁኝ። ወደ ተከታዩ ጥያቄ ልሻገር። ዶክተር ብርሃን በሁለታችሁም በኩል የተስፋ ስሜት ማጫሩን ጠቆማችኋል። ነገር ግን ከሆነ የሚል በተለይ የአርበኞች ግንቦት ሰባት የአንድነትና ዲሞክራሲ ንቅናቄ ድርጅቶ መግለጫ ላይ ይታያል። በንግግሩ ይሄንኑ አስረግጠዋል። በኢህአዴግ ውስጥ ለውጥ ፈላጊዎች ገነው ወይም ተጽዕኖ ማድረግ ችለው ከሆነ ይላሉ። ለውጥ ፈላጊዎች በጋራ አሸንፈው ከሆነና ዶክተር አብይ በተለይ በሆዲድ ምክር ቤት ስብሰባ መግለጫ ያወጡትን ያን ለውጥ ፈላጊ አቅጣጫ ተግባራዊ ለማድረግ ወስነው ከሆነ እሰየው ነው ይላል መግለጫችሁ ዶክተር ብርሃኑ። ምን አይነት ለውጥ የሚለው ራሱን የቻለ ነው። ምናልባት ሁሉም ለውጥ ፈላጊ ሊሆን ይችላል። ይሄ ለውጥ ፈላጊነት ስሜት በተጨባጭ እንዴት ይለካል? ከአስቸኳይ ጊዜው አዋጁ አስቀድሞ ኢህአዴግ የወሰዳቸው እርምጃዎች በአዎንታዊነት የተለኩም የተወሰዱም ነበሩ። ኋላ ላይ አስቸኳይ ጊዜ አዋጁ መልሶ ወሰዳቸው እስኪባሉ ድረስ። በአዲሱ ጠቅላይ ሚኒስትር የሚመራው ድርጅትም ሆነ መንግስት የመጀመሪያዎቹ እርምጃዎቹ ምን ሲሆኑ ይሆን? ያን የለውጥ ፈላጊነት አዝማሚያ አንጸባረቀ የምትሉት ዶክተር ብርሃኑ፣ በእኔ እምነት በመግለጫችንም እንዳደረግ ነው እኛ እንደ ድርጅት ከተቋቋምን ጊዜ ጀምሮ የትግላችን መዳረሻ ኢትዮጵያ በእውነተኛ ዴሞክራሲያዊ ስርዓት የሚፈጠርበት ሁኔታ እስኪፈጠር ደሲል እንደሆነ በተደጋጋ ይሄ አሁን ኢህአዴግ ውስጥ የተደረገው የምርጫ ውጤት በጥርጣሬና ቢሆን እያልን የምንናገረው ምክንያቱም ሁለት በግልጽ ክብረ ያወቀው በልጅ ውይይቶች ምን እንደሆኑ አውቀን በዛ መሰረት ምን አይነት ኃይል ገኖ ወጣ የሚለውን አናውቅ ብሎ አጠቃላይ የሆነ ግምት አገሪቱን በሚመለከት ስምምነት ላይ ተደርሶ ወይም አብዛኑ በምን ጉዳይ በምን ምልክ ነው ወደፊት የምንሄደው ዶክተራሚን ስንመርጥ ምን እንዲሆን ፈልገን ነው የሚለውን ነገር ገና በደንብ በግልጽ ታውቆም፣ ስለዚህ ከተስፋ ታገር እንዲ ነው ማለት ግን ለውጥ የምንለው ምን እንደሆነ እውነተኛ ለውጥ እኛ እንደ ድርጅት ብቻ ሳይሆን የኢትዮጵያ ሕዝብ ከአንድ ጫፍ ወደ ሌላ ጫፍ ድረስ የታገለበት በኢትዮጵያ ውስጥ እውነተኛ ዴሞክራሲያዊ ሥርዓት የሕዝብ መብት የተከበረበት ሕዝቡ መሪዎቹን እስከ ትልቁ የሁላን እርከን ድረስ በነጻነት የሚመርጥበት ሥርዓት እንዲፈጠር ነው። ይሄን ነገር ለማምጣት ነው ወይ ዶክተር አብይ በዚህ ኢህአዴግ ድርጅት ውስጥ የተመረጠው ገና የምናውቀው ነገር አይደለም። ስለዚህ ተስፋ እናደርጋለን። ተስፋ የምናደርግበት ምክንያት ዶክተር አብይ አባል የሆነበትና ከፍተኛ አመራር ቦታ ይዞ ያለበት ኦህዴድ የማዕከላዊ ምክር ቤቱ ስብሰባ ላይ ስብሰባውን ከጨረሰ በኋላ በወጣው መግለጫ ምን እንዲመጣ እንደሚፈልግ ግልጽ አድርጓል። የለውጥ እንደሚሆንና ከገባችበት የፖለቲካ ቀውስ ህገ መንግስታዊ ላይ የተጠቀሱት መሰረታዊ መብቶች ተከብረው በኢትዮጵያ ውስጥ ያገባናል የሚሉ ሀይሎች በሙሉ የተሳተፉበት ወደ እውነተኛ ዴሞክራሲያዊ የሚደረግ ሽግግ እንዲሄ ይፈልጋለን የሚል መግለጫ አውጥተዋል። እንዳለ ይሄንን ይፈልጋሉ ብዬ ወስ ይሄን ይፈልጋሉ ብዬ ወስጄ ጥም ወደዛ ለ መሆን አለመሆናቸውንም ን ከያዙበት ቀን ጀምሮ የሚወስዷቸው ሚዎች በእኛ እምነት ዶክተር አብይ ይህንን ስልጣን ሲይዙ፣ በነገራችን ላይ ዶክተር አብይ የገቡበት ሁኔታ የሚያስቀና ሁኔታ አይደለም የሚያስቀና ሁኔታ አይደለም የምለው በጣም ብዙ ችግሮች አሉበት። አገሪቱ ከፍተኛ ነውጥ ውስጥ ባለችበት ጊዜ የመጡ ስለሆኑ ትልቅ የታሰሩ ይችላሉ፣ ግን ብዙ ተግዳሮቶች ይጠብቋቸዋል። ተግዳሮቶች ለመወጣትና በእርግጥም ለውጥ ፈላጊ መሆናቸው ለማሳየት በመጀመሪያ ማድረግ ያሉባቸው ነገሮች አሉ። ከሚስግል ጀምሮ በተግባር መፈጸም ያለበት አሁንም በኢትዮጵያችን በጣም ብዙ እሺ የሚሆኑ የፖለቲካ እስረኞች እንዳሉ ይታወቃል። ጓዳችን አንዳርጋንጀ ጨምሮ እነኚ ሁሉ የፖለቲካ እስረኞች መፈታት አለባቸው። በህገ መንግስቱ የተጻፉት መሰረታዊ የዜጎች መብቶች የሚጠበቁበት መጽሐፍ፣ መሰብሰብ፣ መደራጀት እነኚህ መብቶች የሚከበሩ መሆናቸውን በግልጽ ማስቀመጥ አለባቸው። በተግባር ማስባቸው ነገሮች ለማፈን የወጣውን የአስቸኳይ ጊዜ በአስቸኳይ ማፍረስ አለባቸው። በኢትዮጵያውያን ላይ እስከ ቅርብ ድረስ ዛሬ ትላንትና ድረስ በዚህ በአዋጅ ስም በብዙ ኢትዮጵያውያን ወገኖቻችን ላይ የተፈጸሙ እርምጃዎች አሉ፣ የተወሰዱ እርምጃዎች አሉ፣ ከማሰር ጀምሮ እስከ መግደል ድረስ። ይህ ነገር እንዳይሆን የደህንነትና የኃይሉ እውነተኛ በህገ መንግስት የተቀመጠለትን ስራ የሚሰራ እንዲሆን ለማድረግ የሚያስችል ለውጦች ማድረግ አለባቸው። እንደነዚህ አይነት ነገሮችን ለመውሰድ መጀመሪያ ፍላጎት እንዳለባቸው እንዳላቸው በንግግራቸው በግልጽ መናገር አለባቸው። ከዛ በኋላ ደግሞ እነኝን በተግባር ለማሳየት እና በተለይ ደግሞ በኦህዴድ መግለጫ ላይ እንዳሉት የይቺ ችግር ለመፍታት እኛ ብቻ እንደ ድርጅት በቂ አይደለንም፣ አገሪቱ ፖለቲካ ያገባናል ብለው የሚያስቡ ሀይሎች ሁሉ የሚሳተፉበት ውይይት መክፈት አለብን ብለው ያወጡትን በተግባር ለመዋል ከአሁኑ ግልጽ የሆነ መስመር ማሳየት አለባቸው። ይሄን ሲያደርጉ ን በእርግጥም ለውጥ የሚፈልጉ መሆናቸውን እናያለን። ዜን በዚህ መልኩ የሚሄዱበት ከሆነ ሁላችንም እንዴት አገን ተባብረን እቺን ሀገር ከገባችበት ቀውስ አውጥተን ወደ ተደላደለ መሰረት እንጥላለን የሚል እምነት ሊያድርብን ይችላል። እስከዛ ድረስ ዝም ብሎ ዶክተር አብይ ስለተመረጠ ብቻ ከዚህ በፊት የነበረው አይነት ኃይለ ማርያም ተመርጦ ነበር፣ ምንም ለውጥ እንደሌለ አይተናል። እንደዛ አይነት ነገር አለመሆኑን ማረጋገጥ ይገባናል። እሱን እስክናረጋግጥ ድረስ በተስፋ ግን በጥንቃቄና በከፍተኛ ንቃት እንጠብቃለን። መልካም እርሶስ፣ ዶክተር ሐሰን የዶክተር አብይ ወደ ስልጣን መምጣት በተጨባጭ እንዲያመጣ የሚፈልጓቸው ለውጦች ምናልባትም ቀዳሚዎቹ እርምጃዎች የትኞቹ ሊሆኑ ይችላሉ ብለው ያምናሉ? አድማጮች ከዶክተር ብርሃኑና ከዶክተር ሐሰን ጋር የጀመርነው ውይይት አልተቋጨም። ነገ ይቀጥላል።